ሄሎ፣ ዛሬ ደግሞ ከሰል ማያያዝ ለማትችሉ ደረስኩላችሁ። እንዴት በቀላሉ እንደሚቀጣጠል ነው ማሳያችሁ። መጀመሪያ ደረቅ ከሰል ምድጃችሁ ላይ ታደርጋላችሁ። እኔ ትናንሾቹን መሀል ላይ ነው የማደርገው። ከዛ የሚያስፈልገው ዘይት፣ ሶፍት እና ክብሪት። ይህን ስታደርጉ ክፍት አየር ያለበት ቦታ ወይም ደግሞ ውጭ ላይ ማድረጋችሁን አትርሱ። ሶስቱ እንደዚህ ከጨምድዳችሁት በኋላ ዘይት ታደርጉበታላችሁ። ያገለገለ ዘይትን መጠቀም ትችላላችሁ። እንደኔ ደግሞ ዘይታችሁ ሲያልቅ ማልቀስ የምትወዱ ከሆኑ ደግሞ አዲስ ዘይት ማድረግም ትችላላችሁ። ከዛ ከሰሉ መሀል ላይ ታደርጉትና ትናንሾቹን ከሰል እላዩ ላይ ታርጉበታላችሁ። ክብሪታችሁን መለኮስ ነው፣ እራሱ ይነዳል። እንዳልካችሁ ክፍት ቦታ አድርጉት። ቤት ውስጥ ባታደርጉት ይመረጣል። ያው ጭስ ስለሚኖረው ማለት ነው። ከዛ በቃ ማቀጣጠለው እንደዚህ ስትለኩሱት ይነዳል። እንዲፈጥርላችሁ ከፈለጋችሁ ሶስት አራት ጠብታ የሚሆን የቀለጠሻ ማርኩበት። ከዛ በኋላ ቀዳዳን ወደ ነፋሱ አድርጋችሁ ቀስ እያላችሁ ማረገብ ነው። በጣም በፍጥነት ካራገባችሁ እሳቱ ቀድሞ ይጠፋና ያያዝላችሁ ይችላል። ከዛ በኋላ በቃ ሲቀጣጠለ ይህን ይመስላል። የላጤ ቀለል ያለ እንቁላል ትሰራላችሁ። ጨው፣ ቆንዶ በርበሬ እና ቺሊ ፍሌክ ከዛ ደግሞ በዝል ኦይል ያደረኩበት የገብታ ቀቤ ቺዝ ማድረግ ትችላላችሁ። ይህንን ይመስላል። በከሰል ስትሰሩ ተጠንቀቁ። አይ ላቭ ዩ ታንክ ቬሪ ማች ባይ